ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። ኢትዮጵያን ጨምሮ የአምሳ አፍሪካ ሀገራት መሪዎች የታደሙበት የቻይና አፍሪካ ትብብር ጉባኤ ዛሬ በቤጂንግ ተከፍተዋል። ቻይና የዲሞክራሲ የቅድሚያ መስፈርትን ስለማትከተል አምባገነን እንዲሁን ዲሞክራት ጉዳዩ አይደለም ብቻ እሷ መነገድ ነው ስራዋ። የአውሮፓና አሜሪካዎቹ ደግሞ የዲሞክራሲ መስፈርት ያስቀምጣሉ። አሁን ይሄ ነገር ክፍተት ፈጠረ። የአሜሪካና አውሮፓ ኢንተርቬንሽን በኢንቨስትመንት በኩል በአፍሪካ ውስጥ በጣም ጉለት አለው። የሰፋው የቻይና ኢንቨስትመንት ነው። የፖለቲካዊ ኢኮኖሚ ተንታኙን አቶ ሸፈራው ሽታውንን ነው የሰማችሁት። ዘገባው በአብይ እርሳችን ይቀርባል። ሌሎችም በርካታ የሀገር ውስጥና የውጭ ሀገር ዘገባዎችን ይዘናል። ክቡራትና ክቡራን ዛሬ ዕለቱ ሰኞ ነሐሴ 29 2016 ዓ ም ነው። ሳስተናግዳቸው የማመሻው እንግዲህ ወሌነኝ ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሡ ታምሬ ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። የምሽቱ ዋና አዘጋጅ አሉላ ከበደ ነው። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበዝኩ ከአሁን በቅድሚያ ወደ ዓለም ዜናው በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የቻይና የአፍሪካ ትብብር ጉባኤ ተጀመረ። ከኢትዮጵያ ጋር ከ50 የአፍሪካ ሀገራት መሪዎች የታደሙበት የቻይና አፍሪካ ትብብር ጉባኤ ዛሬ በቤጂንግ ተከፍቷል። ለሶስት ቀናት በሚካሄደው ጉባኤ ላይ እስከ አውሮፓውያኑ 2027 በሚኖረው የቻይናና የአፍሪካ ግንኙነት የትብብር ሰነዶች ላይ ውይይት ተደርጎ ስምምነት እንደሚፈረም ይጠበቃል። ለጉባኤው ቤጂንግ ከገቡ የአፍሪካ መሪዎች አንዱ የሆኑት ጠቅላይ ሚኒስትር ዐብይ አህመድ ቻይና አድርጋለች ያሉትን ድጋፍ አድንቀዋል። የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታሁን ግን የቻይናና የአፍሪካ ያለፉት ሀያ ዓመታት ኢኮኖሚያዊ ግንኙነት ጤናማ እንዳልሆነ አብራርተዋል። ሙሉ ዘገባው በአብይ ርዕስ ይቀርባል። ከደቡብ ሊባኖስ በርካታ ሮኬቶች ወደ እስራኤል ከተተኮሱ በኋላ የእስራኤል ጦር ዛሬ ረቡዕ በሂዝቦላ ታጣቂዎች ላይ ያነጣጠረ ጥቃት መፈጸሙን አስታወቀ። በጋዛ ሰርጥ በእስራኤል እና በሐማስ ታጣቂዎች መካከል በተደረገው ጦርነት በሐማስ ታስረው የሚገኙት አንዳንድ ታጋች ቤተሰቦች ዛሬ ረቡዕ ተቃውሟቸውን አሰምተዋል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ማቴው ሚለር የእስራኤል ሕዝብ ከአሁን በኋላ ብዙ መጠበቅ አይችልም፣ በዚህ ጦርነት አስከፊ ውጤት እየተሰቃየ ያለው የፍልስጤም ሕዝብም ካሁን በኋላ መጠበቅ አይችልም፣ ዓለምም እንዲሁ ብዙ መጠበቅ አይችልም ብለዋል። በድርድር ውስጥ አንዱ ቁልፍ አከራካሪ ነጥብ ኔታንያሁ የእስራኤል ወታደሮች በጋዛ እና በግብጽ ድንበር ላይ መቆየት አለባቸው የሚለው አቋማቸው ነው። ሚለር ግን ዩናይትድ ስቴትስ በጋዛ ውስጥ የእስራኤል ወታደሮችን ለረዥም ጊዜ መገኘት እንደምትቃወም ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ዛሬ ረቡዕ የስራ መልቀቂያ አቀረቡ። በዓለም አቀፍ ደረጃ ዩክሬንን በመወከል ታዋቂ ከነበሩት መካከል አንዱ የሆኑት የ43 ዓመቱ ኩሌባ በስልጣን ለመልቀቅ የፈለጉበትን ምክንያት አላቀረቡም። ኩሌባ መልቀቂያውን ያቀረቡት ፕሬዚደንት ቮሎዲሚር ዜሌንስኪ ለጦርነቱ ቀጣይ ወሳኝ ምዕራፍ እየተዘጋጁ ባሉበትና ትልቅ የመንግስት ባለስልጣናት ለውጥ ይኖራል ተብሎ በሚጠበቅበት ወቅት ነው። ዜሌንስኪ ባለፈው ሳምንት ንግግራቸው በመጪው ህዳር አንድ ሺ ቀናት የሚያስቆጥረው የጦርነት ወሳኝ ደረጃ በሚይዝበት ወቅት የካቢኔ አባላት ሹምሽር አይቀሬ መሆኑን ፍንጭ ሰጥተዋል። ሌሎች አራት የካቢኔ ሚኒስትሮችም ትላንት ማክሰኞ ኃላፊነታቸውን ለመልቀቅ ጥያቄ ማቅረባቸው ሲገለጽ ይህ እንደ ኤሮፓ አቆጣጠር ከ2022 የሩሲያ ወረራ ወዲህ ትልቁ የካቢኔ ለውጥ ተደርጎ ተወስደዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የባይደን አስተዳደር ሩሲያን ፕሬዝደንታዊ ምርጫ ላይ ባነጣጠሩ የሐሰት መረጃ ቅስቀሳዎች ለመክሰስ በዝግጅት ላይ መሆኑን ስለ ጉዳዩ ቅርበት ያላቸው ሰዎች ተናገሩ። ከመግለጫው በፊት በይፋ መናገር ያልተፈቀደላቸው በመሆኑ ስማቸው ያልተገለጸ ሰዎችን ጠቅሶ አሶሲትድ ፕሬስ እንደዘገበው የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ሜሪክ ጋርላንድ ዛሬ ረቡዕ ስለ ጉዳዩ መግለጫ ይሰጣሉ ተብሎ ይጠበቃል። የስለላ ተቋማት ቀደም ሲል ሩሲያ በምርጫ ውስጥ ጣልቃ ለመግባት በመሞከር የተሳሳተ መረጃ ተጠቅማለች በማለት ክስ ሰንዝረዋል። በጠቅላይ አቃቢ ሕጉ ጋርላንድ ይፋ የሚደረገው ክስ ዩናይትድ ስቴትስ ስጋቶችን ጥልቀትና በተጠርጣሪዎች ተሳታፊዎች ላይ የሚወሰዱ ሕጋዊ እርምጃዎችን ከወዲሁ እንደሚያሳይ ይጠበቃል። መግለጫው ከሚያካትታቸው መካከል የሩሲያ መገናኛ ብዙሃን ስለሚያሰራጩት የሐሰት መረጃዎችና ፕሮፓጋንዳዎችን እንደሚጨምር ዘገባው አመልክተዋል። በመጨረሻም የሂዩማን ራይትስ ዋች ሊባኖስ እና ቆጵሮስ ፍልሰተኞችን ወደ ሶሪያ መልሰው እያባረሩ ነው አለ። የሊባኖስ ጦር በጀልባ ለመውጣት የሚሞክሩትን ሶሪያውያን ስደተኞችን ይዞ በመለስ ወዲያውኑ ወደ ሶሪያ እንደሚያባረራቸው የመብት ተሟጋቹ ድርጅት ባወጣው መግለጫ አስታውቋል። የባህር ዳርቻ ጠባቂዎችን ጨምሮ የቆጵሮስ የጸጥታ ኃይሎች ጀልባቸው ቆጵሮስ የደረሰች ስደተኞችን የስደት ህጋዊ ሁኔታ ሳይለይ ወይም ወደ ሶሪያ ተመልሰው የመላካቸው ስጋት ባለበት ሁኔታ ሶሪያውያኑን ወደ ሊባኖስ መልሰው ልከዋቸዋል ሲል ድርጅቱ ከሷል። እንደ ኤሮፓ አቆጣጠር ከ2019 መገባደጃ አንስቶ ከባድ የኢኮኖሚ ቀውስ ያጋጠማት ሊባኖስ ወደ ሁለት ሚሊዮን የሚጠጉ ሶሪያውያን ስደተኞችን ታስተናግዳለች። እንደ ኤሮፓ አቆጣጠር በ2011 የተቀሰቀሰው የሶሪያ ጦርነት ከግማሽ ሚሊዮን በላይ ሰዎችን ሲገድል፣ ከጦርነቱ በፊት ከነበረው ሕዝብ ግማሽ ያህሉን አፈናቅለዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የ ረቡዕ ምሽት ዝግጅታችን ወደ እንግድ ወልዴ ደረጃ የደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የረቡ ምሽት ስርጭታችንን ነው። ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሹ ታምሬ፣ የምሽቱ ዋና አዘጋጅ አሉላ ከበደ፣ የዌብና ማህበራዊ ድረገጽ አሰናያችን አበባየው ገበያው ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ሳስተናግዳችሁ የምቆየው እንግዶል ነኝ። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። ኢትዮጵያን ጨምሮ የአምሳ አፍሪካ ሀገራት መሪዎች የታደሙበት የቻይና አፍሪካ የትብብር ጉባኤ ዛሬ በቤጂንግ ተከፍተዋል። ለሶስት ቀናት በሚካሄደው ጉባኤ ላይ እስከ አውሮፓውያኑ አቆጣጠር 2027 በሚኖረው የቻይናና አፍሪካ ግንኙነት የትብብር ሰነዶች ላይ ውይይት ተደርጎ ስምምነት እንደሚፈረም ይጠበቃል። ለጉባኤው ቤጂንግ ከገቡ የአፍሪካ መሪዎች አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ ቻይና አድርጋለች ያሉትን ድጋፍ አድንቀዋል። የቻይናና አፍሪካ ያለፉት ሀያ ዓመታት የኢኮኖሚያዊ ግንኙነት ጤናማ እንዳልሆነ የሚገልጹት የፖለቲካዊ ኢኮኖሚ ተንታኝ አቶ ሽፈራው ሽታውን ለዚህም ምክንያቱን አብራርተዋል። ኬኔዲ አባተ ዝርዝሩን ይዘዋል። በየሶስት አመቱ በቻይና መዲና ቤጂንግ የሚካሄደው የቻይና አፍሪካ የትብብር መድረክ ዛሬ ነሐሴ 29 ቀን 2016 ዓ ም ተጀምሯል። የ50 አፍሪካ ሀገራት መሪዎችና ልኡኮቻቸው በተገኙበት በእንኳን ደህና መጣችሁ የራት ግብዣ ዛሬ በይፋ የተጀመረው የውይይት መድረኩ ለሶስት ቀናት በሚኖረው ቆይታ እስከ አውሮፓውያኑ 2027 በሚኖረው የቻይናና የአፍሪካ ግንኙነት የትብብር ሰነዶች ላይ ንግግር እንደሚደረግበት የሮይተርስ ዘገባ ያመለክታል። የቻይናና አፍሪካን ኢኮኖሚያዊ ግንኙነትና የዘጠነኛውን ጉባኤ በሚመለከት ለአሜሪካ ድምፅ አስተያየታቸውን የሰጡት የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን ባለፉት ሁለት አስርት ዓመታት ቻይና በአፍሪካ የተከተለችው ዲፕሎማሲ ውጤት አስመዝግቦ የአፍሪካ ትልቋ የንግድ አጋር ለመሆን መብቃቷን ይገልጻሉ። በዝቅተኛ ክፍያ የሚሰራ የሰው ኃይልና ጥሬ ዕቃ ያላት አህጉር በመሆኗ በአፍሪካ ባለው ውድድር ላይ የበላይነትን በመያዝ ቻይና በአህጉሪቱ ባላት ተሳትፎ ያስገኘችው ኢኮኖሚያዊ ጠቀሜታዎች ቢኖሩም ግንኙነታቸው ጤናማ እንዳልሆነ ነው አቶ ሸዋፈራው የሚናገሩት። ለዚህም አንዱ ማሳያ በተመናመነ ዲሞክራሲ በሚታሙት የአፍሪካ መሪዎች ዘንድ ተወዳጅ የሆነውን ቅድመ ሁኔታን ያልተከተለ የኢኮኖሚና ኢንቨስትመንት ፖሊሲዋን መሰረት በማድረግ ቻይና በሁለትዮሽ የኢኮኖሚ ግንኙነቱ ይበልጥ ተጠቃሚ የምትሆንበትን እድል መፍጠሯ እንደሆነ ያስረዳሉ። ቻይና የዲሞክራሲ የቅድሚያ መስፈርትን ስለማትከተል አምባገነን ይሁን ዲሞክራት ጉዳዩ አይደለም። ብቻ እሷ መነገድ ነው ስራዋ የአውሮፓና አሜሪካዎች ደግሞ የዲሞክራሲ መስፈርት ያስቀምጣሉ አሁን ይሄ ነገር ክፍተት ፈጠረ የአሜሪካና አውሮፓ ኢንተርቬንሽን በኢንቨስትመንት በኩል በአፍሪካ ውስጥ በጣም ጉለት አለው የሰፋው የቻይና ኢንቨስትመንት ነው እሱ ደግሞ ዲሞክራቲዜሽንን አቅጥኖ ቢዝነሱን ከፍ ለማድረግ ተሞክሯል ግን የህዝብና የእምላት ህዝቡ ሴይንግ እና ሪሶርስ ተቀናብሮ በአፍሪካ ወይም በኢትዮጵያ ኢኮኖሚ ውስጥ እንዲገባ የተደረገ አልመሰለኝም። ለምሳሌ አንድ ፕሮጀክት ላይ የኢትዮጵያ መንግስት ፕሮፖዝ ሲያደርግ ለቻይና መንግስት ገንዘብ ሊያበድር ይችላል። ገንዘብ አበድሮ ሉክ ኮንትራክተሩ ከቻይና ነው የሚሆነው፣ የሰው ኃይሉም ከቻይና ነው የሚሆነው። የውጭ ኢንቨስት ፎሬን ከረንሲ ራሱ፣ ከዛ ፕሮጀክት የሚገኘው ትርፉ ቀጥታ ወደ ቻይና ባንክ ከሀገር ነው የሚወጣው። በአብዛኛው ነው ምልህ፣ ለይስሙላ የተወሰነ በሀገር ውስጥ የሚቀር ነገር ያለ እንዲመስል የሚደረግ ነገር አለ እና የቻይና ኢንቨስትመንት ኢንተርቬንሽን ግድ የለሽ የሆነ እና የተራ ነጋዴ ደስታቦት ነው የሚታይ። የቻይና ፖሊሲ ዲሞክራሲና ነጻነትን ችላ ማለቱ በአፍሪካ ኢኮኖሚ ላይ አሉታዊ ተጽዕኖ ከማሳደሩም ባለፈ የባህል ወረራና የስራ ቅሚያም የሚስተዋል መሆኑ ሌላው ፈተና እንደሆነም ነው የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታውን የተናገሩት። በእኔ እምነት ሀገር በቁሳዊና በመንፈሳዊ ልማት ነው የምትቆሙ። መንፈሳዊ ልማት ማለት ሰዎች ሀሳባቸውን በነጻ የመግለጽ ወደሚፈልጉት ቦታ እንደፈለጋቸው ለማንቀሳቀስ ሀሳቡን እንዲሆንለት የሚፈልገውን ነገር እንዲናገር የሚፈቀድለት ህዝብ ሆነ ያለበት እና እንዲህ ያሉ መንፈሳዊ ልማቶች እንዲቀጥሩ ሆኗል። የቻይና ኢንቨስትመንት በአፍሪካ ውስጥ በተለይ በኢትዮጵያም ጭምር ማለት ነው እና ቁሳዊ ልማቱ ቢያድግም መንፈሳዊ ልማቱ ከጎደለ ሆድ ቢሞላም ነፃነትና ህሊና ከጎደለ ሚዛን ያጣል እና ለአፍሪካ መሪዎች የሚበጅ አይሆንም። ለዚህም ነው ለምሳሌ ቻይና በኢህአደግ ጊዜ ከፍተኛ የሆነ ኢንቨስትመንት ብታደርግ ነበር ግን የቻይና ኢንቨስትመንት ኢህአደግን ከመውደቅ አላደነውም። ለምን መንፈሳዊ ልማቱ ላይ መንግስት ስለማያተኩር እና ገንዘብ በማግኘቱ ቁሳዊነቱን ካሟላሁለት ይበቃዋል ብሎ ስለሚያስ። ሌላው ደግሞ የካልቸር ኢንቬዥንም አለ። አሁን እስከ ሁለት መቶ ሺህ የቻይና ዜጎች ያሉበት የአፍሪካ ሀገር አለ እና ምንድን ነው የቻይናን እራሷቸው ከትልቅ ኢንቨስትመንት ይልቅ በመካከለኛና አነስተኛ ኢንቨስትመንት ቢዝነስ ስራ ውስጥ ውስጥ እስከመሳተፍ እና የአፍሪካ ወጣቶችን የስራ እድር እስከመዝጋት የደረሰ ነገር አለ። በዘጠነኛው የቻይና አፍሪካ የትብብር ጉባኤ ላይ ለመታደም ዛሬ ጠዋት ቤጂንግ መግባታቸውን በማህበራዊ የትስስር ገጾቻቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ከፕሬዝደንት ሺ ጂንፒንግ ጋር ውይይት ማድረጋቸውን ገልጸዋል። ኢትዮጵያ የቻይናን ያልተቋረጠ ዘርፈ ብዙ ድጋፍ በእጅጉ ታደንቃለችም ብለዋል ጠቅላይ ሚኒስትሩ። በኢትዮጵያ የእድገት ጎዳና የቻይና ኢንቨስትመንቶች ቁልፍ ሚና ተጫውተዋል ሲሉም ነው የገለጹት። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ለኢኮኖሚ እድገት ጠቃሚ የሆኑ መሰረተ ልማቶች በቻይና ብድርና ኢንቨስትመንት የተሰሩ ቢሆንም በሌላ በኩል አዋጭ ባልሆኑና ለፖለቲካ ፍጆታ በሚውሉ ፕሮጀክቶች ላይ ኢንቨስት ማድረግና ለእነዚህ ፕሮጀክቶች ከቻይና ብድር መውሰድም አፍሪካ የተካነችበት እንደሆነ የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታውን ያስረዳሉ። በመሆኑም የቻይና አፍሪካ ግንኙ በአዲስ መልክ መቃኘት እንዳለበት ይመክራሉ። የአፍሪካ ኮ አሁንም በልቶ ማደር ጥያቄ የሆነበት አህጉር ነው። አፍሪካ መሪዎች በአሁኑ ሰዓት የራሳቸው ህዝባቸው የሚመግቡበትን ፕሮጀክት ላይ ማተኩር የለባቸውም ወይ? መግበው ሲያብቁ ኤክስፖርት ማድረግ ይችላል። ለምሳሌ እንደ ኢትዮጵያ ሀገር ኢንቢሊየንስ አሁን መናፈሻና ኮሪዶር ላይ ኢምፖርታንት ናቸው። ባይዘው ያስፈልጋሉ፣ ግን አርጀንት አይደሉም። እዚህ ጋር በልቶ ማደር ነው እና የአፍሪካ መሪዎችም ኃላፊነት የተሰማው ኢንቨስትመንት ማካሄድ አለባቸው። አዋጭነቱን እያዩ መሆን አለበት። ፕላስ ደግሞ ሁል ጊዜ ነፃነትና ዲሞክራሲን መስጠት በሚያስችል መሆን አለበት። ልማትር የሚያመጣው የህዝብ ነፃ ተሳትፎ ነው። ግን ቻይናም ራሷ ዝም ብላ ከዚህ በኋላ የምታበድር አይመስለኝ። የቻይናው የአሁኑ መሪ ተናግረዋል። ሬስፖንስብል ኢንቨስትመንት ኃላፊነት የሚሰማው ኢንቨስትመንት ነው የምንፈልገው። ሚኒንግ የምናወጣው ገንዘብ ጥቅም ማስገኘት አለበት ለእናንተም ለእኛም ብለው ምክር ሰጥተዋል። ምክንያቱም ፕሮጀክቱ የሚፈለገውን ጥቅም ሳያስገኝ ሲቀር የብድሩ ጫናም በተበዳሪው ምስኪን አፍሪካ ሀገራት አታ ጫና ሲያሳድር በኋላ ደግሞ ብድር ቀንሱልን ሰረዙልን የሚል ልመና ደግሞ አፍሪካውያን ደጅ ይጥናሉ ቻይና እና ይሄ ደግሞ በሀገሪቷ ላይ ዲፔንደንስ ይሄ በጣም ያለፈ ጥገኝነት ያሳ እስከ አርብ ድረስ በቻይና በሚካሄደው ጉባኤ ላይ እንደ አውሮፓውያኑ ከ2024 እስከ 2027 በሚኖረው የቻይና አፍሪካ ትብብር የድርጊት መርሃ ግብር ላይ ባተኮሩ ሁለት ሰነዶች ላይ ውይይቶች ተደርገው ስምምነት ላይ ይደረሳል ተብሎ እንደሚጠበቅ የቻይና ባለስልጣናት ገልጸዋል። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ ይህንኑ የቻይና አፍሪካ ትብብርን የተመለከተ ተጨማሪ ዘገባ አለን። አፍሪካ ከቻይና ጋር ስልታዊና በመር ላይ የተመሰረተ አቀራረብ ያስፈልጋታል መባሉን ይመለከታል። እንደ ደረሰን እናቀርባለን። እስከዛው ከአዲስ አበባ ወደ ደረሰን ሌላ ዘገባ እንሄዳለን። አቶ ታዬ ደንዳ የዋስ መብት ተከለከሉ ይላል ከአዲስ አበባ የደረሰን ዘገባ። የፌዴራል ጠቅላይ ፍርድ ቤት የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ያቀረቡት የዋስትና መብት ጥያቄ ውድቅ አደረገ። አቃቤ ሕግ ካቀረበባቸው ክሶች ሁለቱ ውድቅ የተደረገላቸው አቶ ታዬ በዛሬው ዕለት ከስድስት ኪሎ ከሚገኘው የፌዴራሉ ጠቅላይ ፍርድ ቤት ቀርበው የዋስትና መብታቸው እንዲከበር ያቀረቡትን አቤቱታም ቀደም ሲል የልደታ ፍርድ ቤት ያሳለፈውን የፍርድ ቤት ውሳኔ በማጽናት ነው ጥያቄያቸውን ውድቅ ያደረገው ገልሞ ዳዊት የችሎቱን ውሎ ተከታትሎ ተከታዩን አድርሶናል የፌዴራሉ ጠቅላይ ፍርድ ቤት የቀድሞው የኢትዮጵያ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ያቀረቡትን የዋስትና ጥያቄ ያዘለ አቤቱታ ከመረመረ በኋላ በሰጡ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስርዓት ችሎት ያሳለፈውን ውሳኔ በማጽናት ወስነዋል የጠቅላይ ፍርድ ቤቱን ውሳኔ ያብራሩት ዳኛ በእስር ፍርድ ቤት የተሰጡ ቀደም ያሉ ውሳኔዎችንም አስታውሰዋል። በዚህም መሰረት የመጀመሪያው የዋስ መብት ጥያቄ በተደራራቢ ወንጀል ክስ ምክንያት ውድቅ ተደርጎ እንደነበረ ጠቅሰዋል። አንደኛና ሁለተኛ ክሶች ውድቅ ከተደረጉ በኋላ የቀረበው የዋስትና መብት ጥያቄ ደግሞ ፍርድ ቤቱ ተጠርጣሪው የዋስ መብቱ ቢጠበቅላቸው በተፈለጉ ጊዜ ፍርድ ቤት ላይ ሊቀርቡ ይችላሉ በማለቱና ና የቀረበባቸው የሕገወጥ ጦር መሳሪያ በመያዝ ክስም ቢያንስ በስምንት ዓመት እስራት የሚያስቀጣ በመሆኑ ውድቅ መደረጉን ጠቁመዋል። በዚህም መሰረት የፌዴራል ጠቅላይ ፍርድ ቤት የቀደመውን የልደታ ከፍተኛ ፍርድ ቤት ውሳኔን ማጽናቱን ተናግረዋል። የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ ይህ የጠቅላይ ፍርድ ቤቱን ውሳኔ በማስመልከት ለአሜሪካ ድምፅ በሰጡት አስተያየት በውሳኔው ያደረባቸውን ቅሬታ አመልክተዋል። ሸኪመኒ ሙርቲ ኦላናቲስ ከወሊገላቲስ ነሚኩን ሚርጎቢት ሎበ ምልቁ ደንዳ አንጀሩ የከፍተኛውና ጠቅላይ ፍርድ ቤቶቹ ጥርጣሬ ይህ ሰው በዋስ ቢለቀቅ ሊያመልጥ ወይም ሊሰወር ይችላል የሚል ነው። አቶ ታዬ ደንዳአ በመገናኛ ብዙኃን ዘንድ የሚታወቅ የሕዝብ ተወካይና ራሱን ደብቆ መኖር የማይችል ሰው መሆኑን ሁሉም ሰው ያውቀዋል። እኔ የሕግ አዋቂ አይደለሁም። ሆኖም የተላለፈው ውሳኔ ከዚህ ጋር ሲተያይ የሚጋጭ ይመስለኛል። እኛ የዋስ መብቱ ይጠበቅለታል ብለን በመጠባበቅ ላይ ነበር። የፌዴራሉ ጠቅላይ ፍርድ ቤት ቀደም ሲል ከፍተኛ ፍርድ ቤቱ የሰጠውን ውሳኔ ነው ያጸናው። ጥቅምት ስምንት የሰነድ ማስረጃ አቅርቦ ራሱን እንዲከላከል ቀጠሮ ተሰጥቶት ነበር የቆየው። እንደ ንጹህ ሰው ሊታይ ይገባው ነበር። በግሌ በውሳኔው አዝኛለሁ። ወይዘሮ ስንታየው የአቶ ታየ ደንዳ ቤተሰብ በእሳቸው ገቢ የሚተዳደር እንደነበረ ገልጸው እሳቸው በወንጀል ተጠርጥረው በቁጥጥር መዋላቸውን ተከትለው ይኖሩ በነበረበት አካባቢ ባለ የጽታ ችግር ሳቢያ ከአገር ቤት ወጥተው ከቤተሰቡ ጋር አብሮ ይኖሩ የነበሩ የቅርብ ዘመዶቻችን ጭምር ማስተዳደር ባለመቻላቸው ለመበተን መገደዱን አክለው ተናግረዋል። አቶ ታየ ደንዳ ባለፈው ታኅሣሥ አንድ ቀን 2016 ዓ ምት በማኅበራዊ መገናኛ ብዙኃን ጠቅላይ ሚኒስትሩን የሚተቹ ይዘት ላላቸው ጽሑፎቻቸውን ካጋሩ በኋላ በቁጥጥር ያዋሉ ሲሆን ያንን ተከትሎ ከቀረቡባቸው ሶስት ክሶች ሁለቱ በፍርድ ቤት ውድቅ ሲደረጉ፣ ሕገወጥ የጦር መሣሪያ በመያዝ ክስን በተመለከተ የቀረበባቸው ሦስተኛ ክስ የሰነድና የሰው ምስክር አቅርበው ራሳቸውን እንዲከላከሉ ለጥቅምት 8 2017 ዓ ምት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሕገ መንግሥትና ሕገ መንግሥት ሥርዓት ችሎት ቀጠሮ ይዟል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ገልሞ ዳዊትን እናመሰግናለን። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። አቶ ጌታቸው ረዳ ከተለያዩ ከተሞች ነዋሪዎች ጋራ መወያየት ጀምረዋል ይላል ወደ መቀሌ የደረሰን ዘገባ። ከተለያዩ የክልሉ ከተማ ነዋሪዎች ጋራ ህዝባዊ ውይይት ማካሄድ የጀመሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ውይይቱ አስተዳደሩ ያሉበትን ክፍተቶች ለማረም እና አዎንታዊ የሆኑትን ለማስቀጠል እንደሚያግዝ ጠቅሰዋል። አቶ ጌታቸው ትናንት ማክሰኞ በአዲግራት ከተማ በነበረው ውይይት ላይ ባደረጉት ገለጻ ጊዜያዊ አስተዳደሩን በሚመሩት ሰዎች ላይ ከፍተኛ የሆነ የስም ማጥፋት ስራ ተሰርተዋል ሲሉ ከሰዋል። በቅርቡ በተካሄደው አስራ አራተኛው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ግን እንደ ፓርቲ ስራዎች ሲገመገሙ የሰዎች ስም አብሮ ሊነሳ ይችላል እንጂ ስም ማጥፋት የሚባለው ትክክል አይደለም ሲሉ ምላሽ ሰጥተዋል። በሌላ በኩል ተቃዋሚው አረና ፓርቲ በሰጠው መግለጫ በህወሓት ማመራሮች መካከል ያለው ክፍፍል ክልሉን ወደ ሌላ የጸጥታ ችግር አስገብቶታል ሲል ስጋቱን ገልጿል። በሌላ ዜና በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ አመር የፕሪቶሪያውን ስምምነት አፈጻጸም ከተፈራራሚዎቹ ወገኖች ጋር ለመገምገም ሰሞኑን ወደ ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ሙሉጌታ አጽባ ዝርዝሩን ያሰማናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በተለያዩ ከተሞች ህዝባዊ ውይይቶች በማካሄድ ላይ የሚገኙት በህወሀት አመራሮች መካከል ያለው ልዩነቶች ጎልቶ የታየበትና በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ያልተሰጠው የፓርቲው አስራአራተኛ ጠቅላላ ጉባኤ በተጠናቀቀ በጥቂት ሳምንታት ውስጥ ነው። በዚህም መሰረት አቶ ጌታቸው ትናንት ነሐሴ 28 ቀን 2016 ዓ ም በአድግራት ከተማ በተካሄደ ህዝባዊ ውይይት ላይ ተገኝተዋል። ውይይቱ በክ ሲያገልሉ የተገኘው ሰላም ለማጠናከር እንደሚረዳ ተናግረዋል። የህዝቡን ፍላጎት በማድመጥ ጊዜያዊ አስተዳደሩ ያሉበትን ክፍተቶች ለማረምና አዎንታዊ ነገሮችም ለማስቀጠል እንደሚያግዝ መጥቀሳቸውንም የክልሉ የመገናኛ ብዙሃን ዘግበዋል። በፓርቲያችን ውስጥ የተፈጠረው ውዝግብ ይሄ ነው የሚባል የሀሳብ ልዩነት የፈጠረው አይደለም። ሆኖም ግን የፕሪቶሪያው ስምምነት ይቀጥል ወይስ አይቀጥል በሚልና የፕሪቶሪያው ስምምነት ጉድለት አለው ወይስ የለውም በሚለው ጉዳይ ላይ ልዩነት እንዳለን ሁላችሁም ሰምታችኋል ብዬ አምናለሁ። በህዝባችን ፍላጎት ላይ ከማተኮር ይልቅ የራሳችንን ክብርና ስሜት አስቀድመን ወደ ንትርክ ገብተናል። ጊዜያዊ አስተዳደሩን በሚመሩት ሰዎች ላይ ከፍተኛ የሆነ ስም የማጥፋት ስራ ተሰርቷል። ጊዜያዊ አስተዳደሩን በሚመሩት ሰዎች ላይ ከፍተኛ የሆነ የስም ማጥፋት ስራ ተሰርቷል በሚል በአቶ ጌታቸው ረዳ የተነሳውን ሀሳብ በተመለከተ ምላሽ የጠየቅናቸው በቅርቡ በተካሄደው ጉባኤ የተመረጡት የህወሀት ምክትል ሊቀመንበር አቶ አማን ላሰፋ ወንጀላ እንዳይሰራውን አስተባብለዋል። በጊዜው አስተዳደሩ ፕሬዚደንት የተሰጠውን አስተያየት ከእውነት የራቀ በማለት የገለጹት አቶ አሟኔል እንደ ፓርቲ ስራዎችም ሲገመገሙ የሰዎች ስም አብሮ ሊነሳ ይችላል እንጂ ስም ማጥፋት የሚባለው ትክክል አይደለም ብለዋል። ብዙሓት ምስ ቀዜና ምስ ከባቢያውነት ምስ ፀረ ዲሞክራሲ ምስ ፖፕሊዝም ወይ ህዝበኝነት ብዙዎች ከሙስና ጸረ ዲሞክራሲያዊ ባህሪ፣ አውራጃዊነትና ከህዝበኝነት ጋር ተያይዞ የሚነሱ አሉ። ከዚህ ጋር የተያያዙ አመራሮችን ታገኛለህ። ይህ ደግሞ እንደ ስም ማጉደፍ ከተወሰደ ትክክል አይደለም። ከዚህ አልፎ ህወሓት የጊዜያዊ አስተዳደሩን ስም ለማጠልሸት አልተንቀሳቀሰም። በአድግራቱ መድረክ እንደተሳተፉ የተናገሩት አቶ ፍስሀል ኡል የተባሉ የክልሉ ምስራቃዊ ዞን ነዋሪ በመድረኩ ተነሱ ካሏቸው ጉዳዮች አንዳንዶቹ ለአሜሪካ ድምፅ አስረድተዋል። ከዚ ያለውን የተለያዩ ቦታዎችን አሁን በመንግስት በፌደራልም ሆነ በትግራይ ጊዜያዊ አስተዳደር ምንም አይነት ስፋን አልተደረገለትም። አዲያቦ በጦሮና እገና ከዘላምበሳ አሊተና ዘላምበሳ ማለት እስከ ጉሎምካዳ ፕሪቶሪያውን የተደረገው ውል በፈጣን ይፈቱታል ብለን ተስፋ እናደርጋለን። የቀድሞ ተዋጊዎችን ለማቋቋም የሚሰራው ስራ መጠናከር እንዳለበት በመድረኩ መጠየቁንም ተሳታፊው ተናግረዋል። አስተዳደራቸው የሕዝቡን ጥያቄዎች ለመፍታት ጥረት እንደሚያደርግ አቶ ጌታቸው መግለጻቸውንም የመድረኩ ተሳታፊ ጠቅሰዋል። ባለፈው ሳምንት በአብይ አዲ የጀመረው የአቶ ጌታቸው ረዳ ህዝባዊ ውይይት በነገው ዕለትም በማይጨው ከተማ እንደሚቀጥል ያገኘነው መረጃ ያሳያል። በክልሉ የሚንቀሳቀሰው አረና ለዲሞክራሲና ለዓላዊነት ፓርቲ በበኩሉ በህወሀት አመራሮች መካከል ያለው የስልጣን ፉክክር ወደ ሌላ የጸጥታ ችግር እንዳያመራ አሳስቧል። የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ሁለቱም የህውሃት ቡድኖች አጋር ፍለጋ ከውስጥም ሆነ ከውጭ ኃይሎች ጋር በመገናኘት ህዝቡን ወደ ሁለተኛ ግጭት ለማስገባት እየተንቀሳቀሱ ናቸው ሲሉ ወንጅለዋል። አንዱ ከሻዕቢያ ጋር እየተደራደሩ ነው፣ መረብም ሌላም ቦታ እየተገናኙ ሴራ ያሴሉ ነው የሚል በተደጋጋሚ ፕሮፓጋንዳዎች ይወጣሉ። ሌላውም ደግሞ የሻቢያ ፕሮፓጋንዳ እንትን ማየት እንችላለን የፌዴራል መንግስትም ለፓርቲዎች ለኢትዮጵያ ፓርቲዎችም መብራሪያ ሬድዋን ሁሴን መብራሪያ ሰጥቶ ነበር ከወራቶች በፊት ግንኙነት እንዳላቸው ይህም በተደጋሚ አቅሙ ተው ብለው እምቢ እንዳሉ የሚያሳዩ እንትን አለው በራሳችን አካሄድም የተለያየ መንገድ ያገኘነው መረጃዎች የሚያረጋግጡት በእርግጠኝነት ከኤርትራ መንግስት ከሻዕቢያ መንግስት ግንኙነት እንዳላቸው እና ይሄ ጉዳይም በጣም አደገኛ ና። ወደ ጦርነት የሚገፋ ወደ ሌላ ያልተፈለገ ጦርነት ሊገፋን ስለሚችል ማቆም አለባቸው የሚል ነው። ሌላው ግሩፕም ከብልጽግና የተለያየ ግንኙነት አለው የሚል ነው። ይሄም ትክክል አይደለም። የህወሀት አመራሮች ችግሮቻቸው በውይይት እንዲፈቱና የክልሉ የጸጥታ ኃይሎችም ለማንም ሳይወግኑ ጸጥታ እንዲያስከብሩ አቶ አምደም ጠይቀዋል። ፓርቲያቸው ከኤርትራ መንግስት ጋር ግንኙነት እንዳለው በመግለጽ በተቃዋሚው ፓርቲ የተነሳውን ክስ ያጣጣሉት በቅርቡ በተካሄደው ጉባኤ የተመረጡት የህወሀቱ ምክትል ሊቀመንበር አቶ አማኑኤል አሰፋም የኤርትራ መንግስት ትግራይን መሬት በኃይል የያዘ እንዲሁም በጦርነቱ ጊዜ በህዝቡ ላይ በደል የፈጸመ ነው ብለዋል። በአንጻሩ በ2013 የኤርትራ ኃይል ትግራይ ውስጥ በነበረበት ጊዜ ስልጣን ተካፍ ተከፍሎ የነበረው አረና ፓርቲ እንጂ ህወሀት አይደለም፣ በማለት ተቃዋሚ ፓርቲውን ወንጅለዋል። በተያያዘ ዜና በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሀመር የፕሪቶሪያውን ስምምነት አፈጻጸም ከተፈራራሚዎቹ ወገኖች ጋር ለመገምገም ሰሞኑን ወደ ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ውጭ ጉዳይ መስሪያ ቤቱ ትናንት ባወጣው መግለጫ ልዩ መልእክተኛው እንደ አውሮፓውያን አቆጣጠር ከመስከረም 3 እስከ መስከረም 13 2024 በቤልጅየም ኬንያና ኢትዮጵያ ጉብኝት እንደሚያ እንደሚያደርጉ አመልክቷል። ዩናይትድ ስቴትስ የኢትዮጵያ መንግስትና የትግራይ ጊዜ አስተዳደር ዘላቂ ሰላም እንዲያመጡ ለመደገፍ ቁርጠኛ መሆኗም ጠቁሟል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም ሙልጌታ አጽባሃ ከመቀሌ ላደረሰን ዘገባ እናመሰግናለን። በቀጣዩ ዘገባ ደግሞ ወደ አማራ ክልል ስንዘልቅ በምስራቅ አማራ የተከሰተው የመሬት መንሸራተት በዘር በተሸፈነ መሬት ላይ ጉዳት አደረሰ የሚለውን እናገኛለን። በአማራ ክልል ምስራቃዊ አካባቢዎች ላይ የደረሰው የመሬት መንሸራተትና መስረግ አደጋ ከ ከአንድ ሺ ሄክታር በላይ በሚሆን በዘር የተሸፈነ መሬትና የግጦሽ መሬት ከጥቅም ውጭ ማድረጉን በሰሜን እና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች የሚገኙ የየአካባቢዎቹ ባለሥልጣናት አስታውቀዋል። ባለሥልጣናቱ እንዳስረዱት በአደጋው ስምንት ሺህ የሚሆኑ ሰዎች ተጎጂ ሲሆኑ አብዛኞቹ ለመፈናቀል ተዳርገዋል። መስፍን አራጌ ዘገባውን ያሰማናል። ክረምቱን ተከትሎ በአማራ ክልል ምስራቃዊ አካባቢዎች ባሉት በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች ስር በሚገኙት አምስት ወረዳዎች ውስጥ ደረሰ በተባለ የመሬት መንሸራተትና መስረግ አደጋ ከአንድ ሺህ ሄክታር በላይ በዘር የተሸፈነና የግጦሽ መሬት ከጥቅም ውጭ መሆኑን የአካባቢዎቹ ባለስልጣናት አስታውቀዋል። በመሬት መንሸራተት አደጋው ስምንት ሺህ የሚደርሱ ሰዎች ተጎጂ መሆናቸውን አመልክተው አብዛኞቹም ለመፈናቀል ተገደዋል ብለዋል። የከፋ ጉዳት አስተናግደዋል ከተባሉት አካባቢዎች ደግሞ የሰሜን ዞን አንደኛው መሆኑን የዞኑ አደጋ መከላከል እና ምግብ ዋስትና ጽሕፈት ቤት መምሪያ ኃላፊ አለሙ ይመራ አመልክተዋል። በዞኑ ስር ያሉት መቄትና ጉባ ላፍቶ አደጋው የተከሰተባቸው ወረዳዎች መሆናቸውንም አክለው አስረድተዋል። ሁለቱ ወረዳዎች ላይ የመሬት መንሸራተት ገጥሟል። በህይወት ላይ እስካሁን ድረስ የደረሰ ነገር የለም። በንብረት ላይ ግን ከሁለት መቶ አርባ ስድስት በላይ ቤቶች ውድመት ደርሶባቸዋል። ሙሉ ለሙሉ ከጥቅም ውጭ የሆነው ማሳም ወደ ዘጠኝ መቶ አርባ ሰባት starting on. ከጥቅሞች የሆነበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ያው ከስድስት ሺ ዘጠኝ መቶ አሁን በላይ የሚሆኑ አርሶ አደሮች መፈናቀል ደርሶባቸዋል ማለት እኛ እኛም ለክልሉ መንግስት አሳውቀናል። ያው የክልሉ መንግስትን ለሚመለከተው አካል ጥያቄውን ያቀረበበት ሁኔታ እንዳለ ነው ያለን ማድረግ እስካሁን ድረስ የቀረበ ነገር ባይ ነው። ከዚህ በተጨማሪ በሰሜን ሸዋ ዞን አሳግርት ወረዳ ወልዲያገር፣ ገደራ፣ ጎላ እና ሚጤ ቀበሌዎች ውስጥ የደረሰው የመሬት መንሸራተትና መስረግ አደጋ አምስት መቶ ስምንት ቤተሰቦችን ለጉዳት እንደዳረገ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ገልጿል። እንደ ጽህፈት ቤቱ ማብራሪያ እነዚህ የህብረተሰብ ክፍል ይጠቀሙበት የነበረው 58.8 ሄክታር መሬት ከጥቅም ውጭ ሆኗል። በደቡብ ወሎ ዞን ወረባቦ ወረዳ ቢስቲማ ከተማና ሆሌ ቀበሌዎች ላይም ሰሞኑን ደረሰ በተባለ ተመሳሳይ አደጋ ሰባ ሄክታር ገደማ በዘር የተሸፈነ መሬት ከጥቅም ውጭ መሆኑን ከሀያ የሚልቁ አባወራዎች ደግሞ ቤተሰቦቻቸውን ይዘው መፈናቀላቸውን የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ለአሜሪካ ድምጽ አስታውቋል። በዞኑ ተውለዳሪ ዳ ቆርኪ ቀበሌ የተከሰተው የመሬት መንሸራተት አደጋ 17 ሄክታር መሬት ከጥቅም ውጭ ማድረጉንና አደጋው አድማሱን አስፍቶ አሳሳቢ ደረጃ ላይ መድረሱን የቀበሌዋ ግብርና ጽሕፈት ቤት ኃላፊ አሸናፊ ሰይድ ለአሜሪካ ድምፅ አስታውቀዋል። በተመሳሳይ በደሴ ከተማ ከ400 የሚልቁ የሚሉ ሰዎችን ለመፈናቀል ዳርጓል የተባለ የመሬት መንሸራተት አደጋ ማጋጠሙን የአሜሪካ ድምፅ ከቀናት በፊት መዘገቡ ይታወሳል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ፈንታውን ባታበል ለመንግስታዊው የአማራ ሚዲያ ኮርፖሬሽን ሰሞኑን በሰጡት መግለጫ በክልሉ ስምንት ዞኖች ባሉ ሰላሳ አራት ወረዳዎች ውስጥ የሚገኙ አራት መቶ ሺህ የሚደርሱ ሰዎች ለአደጋ ተጋላጭ እንደሚሆኑ ገልጸዋል። ኮሚሽነሩም ክረምቱ ከገባ ወዲህ በተለያዩ የተፈጥሮ አደጋዎች ምክንያት ሀያ ሶስት ሰዎች መሞታቸውንና ና ሁለት ሺህ ዘጠኝ መቶ የሚሆኑት ደግሞ ተፈናቅለዋል ቢሉም መረጃ ካሰባሰብንባቸው ሰሜንና ደቡብ ወሎ፣ ሰሜን ሸዋ ና ደሴ ከተማ የተገኘው አሃዝ የተፈናቃዮቹን ቁጥር ኮሚሽነሩ ከተናገሩት በላይ ከፍ ያደርጉታል። በተለይ የመሬት መንሸራተት አደጋ የተከሰተባቸው የአማራ ክልል ምስራቃዊ አካባቢዎች የሰላም ችግር ያጋጠማቸውና የምግብ እጥረት የሚስተዋልባቸው ከመሆኑ ጋር ተያይዘው ህብረተሰቡ ያለበትን ችግር ያባብሰዋል ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በመሬት መንሸራተትና መስረግ አደጋ አርሶ አደሮች ራሳቸውንና ቤተሰቦቻቸውን የሚያስተዳድሩበት መሬት ከጥቅም ውጭ ሆኗል ከተባሉ አካባቢዎች አንዱ በሆነው በደቡብ ወሎ ዞን ተውለደሬ ወረዳ የሚገኘው የቆርኪ አካባቢ ነዋሪው አርሶ አደር ሰይዲመር የተዳደሩበት የነበረው መሬታቸው ሙሉ በሙሉ ከጥቅም ውጭ እንደሆነ ተናግረዋል። በተለያዩ ጊዜያት በአካባቢው ሲስተዋል የነበረው መሰንጠቅና መንሸራተት በዘንድሮው ክረምት ተባብሰው ለበርካቶች የእርሻ ማሳና መኖሪያ ቤታቸው መጥፋት ምክንያት ሆኗል ብለዋል። አርሶ አንድ ቤተሰብ አስተዳድራለሁ። ያ መሬት በሙሉ ሆድ አዱንያ ነብረን ያንን እየሸጥን እየሸመትን አበቃ። የሚሻለውን እንግዲህ መንግስት ይሰብበት መንግስት ወደ የሚያረጋ ያስጠጋን እንጂ የምንተዳደርበት ይስጠን እንጂ ምንም ፈጥረው ነገር ምን አለን? እጅ ወደ ላይ ብለናል። ልጆችም እንዳይማሩ አድርገዋል። የሚማሩ ልጆቻችን ምን እየበሉ ይማሩ? አንድ በሬ ቀርቶ የነበረ አሁን ልሸጥነው ለመስከረም አበቃ። በደሴ ከተማ የደረሰውን የመሬት መንሸራተትና መስረግ አደጋ ምክንያት በማጥናት ላይ መሆናቸውን ያስታወቁት የወሎ ዩኒቨርሲቲ ጂኦሎጂ ትምህርት ክፍል ዲን ኤልያስ አሰፋ ጥናቱ ባይጠናቀቅም መነሻ ናቸው ያሏቸውን ምክንያቶች ዘርዝረዋል። አሁን እኛ እንዳየነው ከአሁን በፊትም ብዙ ጥናቶች አሉ እንደሚያሳየው እኛ በተለይ ደሴ ላይ ነው ዋና ፎከስ አድርገን ያጠናን የነበረው ክልሉ መንግስት ያለውን ችግር ፈትቶ ወደፊት ከተማው የሚድንበትን ነገር ፕሮፖዝ እንድናደረግለት ነው። በሲቪል ለማስቆም የመሬት መንሸራተት እንግዲህ በተፈጥሮ ስነ ምድራዊ በስምጥ ሸለቆ ዳርቻ ላይ ስካርፕመንት ላይ የሚገኝ ስለሆነ በዛ ተጽዕኖም አንዱ አለ። ተዳፋት መሆኑ ገደላማ መሆኑ በዛ ላይ ደግሞ በጣም እየተፈረካከሰ ወይዘር የሆነ ነው። በተለይ የጦሳ ተራራ ሮዝ የሆነ ሶይል ዲፖዚት የሆነ ነው ከላይ ከተራራው እየመጣ አልዊያል ዲፖዚት ኮሎቪያል ዲፖዚት የሚባሉ ዲፖዚቶች ምልስ ድንጋይ እና አፈር ያለበት ነው። አዎ በግራቪቲ የተመለሰ እንደገና ደግሞ በትንንሽ ስትሪሞች በውሃዎች እየተሸረሰረ የወረደና የተጠራቀመ በብዙ ዘመናት የተጠራቀመ ስለሆነ ትንሽ ነገር ሲያገኘው ለመሸራተት ቅርብ ነው ማለት ነው። ይህ እንዳለ ሆኖ በዛ ላይ ደግሞ ቦርከና ሪቨር ባለበት በዚህ ላይ ኮንስትራክሽን አለ፣ የሰው ሴትልመንት አለ። የተለያዩ ነገሮችን መሬቱ እንዲሸራተት አድርጎታል። ሰው ውሃ በትክክል ተፋሰሱን ወይም መንገዱን ተከትሎ እንዳይሄድ እየተደረገ ካናሎች አላግባብ ተራራው ላይ እንዲፈሱ ስለተደረገ ከታች ያለው ሰው እየተጎዳ ተራራው እየተሸረሸረ በመሄዱ መሬቱ እንዲሸራተት አድርጎታል። በሌሎቹም አካባቢዎች ለደረሰው አደጋ ምክንያቱ ተመሳሳይ ሊሆን እንደሚችል ሙያዊ አስተያየታቸውን ሰጥተዋል። በዋናነት የመሬት መንሸራተት የሚፈጠረው ሰመር ላይ ነው። ዝናብ በጣለ ቁጥር ስለሚያላለው ስለሚያቀልጠው፣ ገደላማ መሆኑን ይሄ መሬት እንዲሸራተት አድርጎታል። በዋናነት የሚፈጠረው በስነ ምድራዊ ችግርና መታረትና አለመሳረት ያለበት መሬት ተለይቶ በባለሙያ አለመሰጠቱ ገበሬውም እውቅና ባለመኖሩ ነው የሚሆነው ይሄ ነገር ማለት ነው። የብሔራዊ ሜትሮሎጂ ትንቢያ መሰረት ያደረገው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የዘንድሮ ክረምት ከባድና ረጅም ጊዜ የሚሸፍን በመሆኑ ለጎርፍ መሬት መንሸራተትና መስል አደጋዎች ሊያጋልጥ እንደሚችል ጠቁሟል። ሕብረተሰቡም ጥንቃቄዎችን እንዲወስድ አሳስበዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን መስፍን አራጌን አመሰግናለሁ። ወዲህ ወደ አሜሪካ ስንመለስ ደግሞ ትራምፕና ሄሪስ ለመጀመሪያ ክርክራቸው እየተዘጋጁ መሆኑን የተመለከተ ዘገባ እናገኛለን። የዩናይትድ ስቴትስ ፕሬዝደንታዊ እጩዎች ዶናልድ ትራምፕና ካማላ ሄሪስ ሁለት ወራት ለቀረው ፕሬዝደንታዊ ምርጫ በኢኮኖሚ ጉዳዮች ዙሪያ የሚያተኩረውን የመጀመሪያ ክርክራቸውን ለማካሄድ የምርጫ ዘመቻ ቡድኖቻቸው እየተዘጋጁ መሆኑ ተነግሯል። የአሜሪካ ድምፁ ስካትስተርንስ የምርጫ ውድድሩን ሂደት ቃኝቶ ያደረሰን ዘገባ ስመኝሽ ቆየታ አቅርበዋለች። ዶናልድ ትራምፕ በኢኮኖሚና በካማላ ሀሪስ ዙሪያ ከፍተኛ ዘመቻ እያደረጉ ነው። ስለ ጓዲት ካመላ ሄሪስ የምናውቀው ይህንን ነው። ስለ አሜሪካ ሕዝብ ደንታ የላትም። በተለይ ደግሞ ታታሪ ስለሆኑት እና መካከለኛ ገቢ ስላላቸው አሜሪካውያን፣ ስለ እናንተ ምንም ግድ የላትም። የሀሪስ ዘመቻ በበኩሉ ለድርጅቶች ግብር ቅነሳ ሲባል ቤተሰቦችን የሚጎዱት ትራምፕ ናቸው ይላል። መካከለኛ ገቢ ያለውን የሕብረተሰብ ክፍል መደገፍ የፕሬዝዳንትነቴ ወሳኝ ግብ ነው። የዘመቻው አካል የሆነው ማስታወቂያም ይህንኑ ያንጸባርቃል። ካምላ ሄሪስ የዋጋ ንረትን በመቆጣጠር የቤት አስቤዛ ተመጣጣኝ ዋጋ እንዲኖረው ታደርጋለች። ዋጋ የምትምኑ ድርጅቶች ላይ እርምጃ በመውሰድ የቤት ዋጋ እንዲቀንስ ታደርጋለች። በዚህ ምርጫ ኢኮኖሚ የመራጮች ዋነኛ ጉዳይ ነው። የፖለቲካ አማካሪ የሆኑት ሃንክ ሺንኮፍም ይህ ጉዳይ ሀሪስ በፍጥነት ማስተካከል ያለባቸው ነው ይላሉ። ሰዎች ነዳጅ ሲቀዱ እየጨመረ ነው ብለው የሚያስቡትን ዋጋ ለምን እንደሚከፍሉ፣ የሚገዙት ዳቦ ለምን ያንን ያህል እንደሚያወጣ እና ሸማቾች ለሚከፍሉት ዋጋ ከአምራቾች የሚያገኙት ምርት ለምን መጠኑ ያነሰ እንደሆነ ማስረዳት አለባቸው። ከትራምፕ ጋር ለምክትል ፕሬዚዳንትነት የሚወዳደሩት ጄዲ ቫንስ ለሐሪስ ድምፅ መስጠት ማለት ተጨማሪ የአሜሪካ ስራዎችን ማጣት ነው ብለዋል። ጉልበት ያላቸው የተለያዩ አካላት፣ በሀገር ውስጥ ያለው የተበላሸ ቢሮክራሲ፣ የሥራ ዕድላችሁን ወደ ቻይና በመላክ ሀብታም የሆኑትን ሁሉ አስቡ። እነሱን ለማሸነፍና ለመታገል ብቸኛው መንገድ በህዳር ወር ላይ የምንጠቀመው ድምፅ መስጫ ሳጥን ነው። ከሐሪስ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ቲም ዋልዝ በበኩላቸው ለአሜሪካ ሰራተኞች ቁርጠኛ የሆኑት ዲሞክራቶች መሆናቸውን በአጽንኦት ተናግረዋል። ዶናልድ ትራምፕ እና ጄዲ ቫንስ የሚያስቡት የተለየ ነገር ነው። እነዚህ ሰዎች ስለ ሰራተኞች የሚያውቁት ነገር እንዴት እንደሚጠቀሙባቸውና እንዴት እንደማይከፍሏቸው ብቻ ነው። ባገኙት አጋጣሚ ሁሉ በሰራተኞችና በጋራ የመደራደር አቅማቸው ላይ ጦርነት ከፍተዋል። ምርጫው ሊካሄድ ሁለት ወራት በቀሩት ወቅት የሚካሄደው ፉክክር እጅግ ተቀራራቢ ነው። አብዛኞቹ ከህዝብ የተሰበሰቡ አስተያየቶች ሀሪስ በሀገር አቀፍ ደረጃ ከትራምፕ ትንሽ ከፍ ብለው እንደሚመሩ ቢያሳዩም የሚቺጋኑ መራጭ ዴቪድ ማርቴዝ ድምጹን የሚሰጠው ለትራምፕ መሆኑን ይገልጻል። እርሳቸው እውነተኛ አሜሪካዊ አርበኛ ናቸው ከራሳቸው ይልቅ በዚህ ሀገር ስለሚኖሩ ሰዎች እየበለጠ የሚጨነቁ ይመስለኛል። ሁሌም ሰውን ለመርዳት ይሞክራሉ። የጆርጂዋ መራጭ ቤካራሽ በበኩሏ ሃሪስን ትደግፋለች። አሁን ያለነው በአውሮፓውያኑ 2024 ላይ ነው። አዲስ ሀሳብ፣ አዲስ መንገድ የሚያሳይ ትኩስ ሀይልና ብሩህ የወደፊት ተስፋ ያስፈልገናል። የምርጫ ዘመቻቸውን አጠናክረው የቀጠሉት ትራምፕና ሀሪስ በሚቀጥለው ሳምንት አብዛኛውን ጊዜያቸውን የሚያሳልፉት ጳጉሜ አምስት ለሚያካሂዱት የመጀመሪያ ክርክር በመዘጋጀት ይሆናል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ክብራትና ክብራን ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። አሁን የምንገኘው የስርጭታችን ሁለተኛው አጋማሽ ላይ ነው። ቀደም ሲል ያነሳ ነው፣ የቻይና አፍሪካ ትብብርን የተመለከተው ተጨማሪ ዘገባ ይሆናል። አፍሪካ ከቻይና ጋር ስልታዊ እና በመርህ ላይ የተመሰረተ አቀራረብ ያስፈልጋታል ተባለ። የቻይና አፍሪካ የትብብር ፎረም በተባለው ጉባኤ ለመሳተፍ አፍሪካውያን መሪዎች ከጉባኤው መክፈቻ ቀደም ብለው ቤጂንግ ገብተዋል። ቻይና ከአፍሪካ ጋር ያላትን ትብብር እያጎለበተች መምጣቷን አንዳንዶቹ የብድር ጫና የፈጠረው ሲሉት ሌሎች ደግሞ አፍሪካ በዓለም አቀፍ ደረጃ ያላትን ስልታዊ ወሳኝነት በአግባቡ መጠቀሟን የሚያሳይ ነው በሚል ያሞካሽቷል። የአሜሪካ ድምጹ ሀሩን ማሩፍ ያጠናቀረው ዘገባ ነው። ኤደን ገረመው አሰናድተዋለች። የአፍሪካ ጉዳይ ተንታኝ ባለሙያዎችና የተለያዩ ባለስልጣናት በዚህ ሳምንት በቤጂንግ በሚካሄደው የአፍሪካ የመሪዎች ጉባኤ ለአፍሪካና ለቻይና ብዙ ጥቅሞችን ይዟል ይላሉ። እንደ ኢትዮጵያና ኬንያ ያሉ ሀገራት ከቤጂንግ የሚመጡ ግዙፍ መዋለ ንዋይ ተጠቃሚዎች ከሆኑ ሰነባብተዋል። በተመሳሳይ ቻይና ከተቀናቃኞቿ ምዕራባውያን ጋር ለመፎካከር የሚያግዟትን የጥሬ ዕቃ ፍላጎቶቿን የማሟላትና ና እንዲሁም ጂኦፖለቲካዊ ተጽዕኖዋን ለማሳደግ ከአህጉሪቱ ጋር ትብብር ለመፍጠር ያላሰለሰ ጥ ጥረት እያደረገች ነው የሚሉት የዩጋንዳው ዲፕሎማት አምባሳደር ሳይመን ሙሎንጎ ናቸው። በመሰረቱ ለአፍሪካ አራት ነገሮችን ይዟል። ቻይና በአፍሪካ መሠረተ ልማት ላይ ከፍተኛ መዋለ ንዋይ በማፍሰሷ የመንገድ ግንባታ፣ የባቡር መስመሮች፣ ወደቦችና ሌሎች አስፈላጊ ተቋማትን የመሳሰሉ የመሠረተ ልማት ግንባታዎች ሁለተኛው የምጣኔ ሀብት እድገት ነው። የቻይና መዋለ ንዋዮች በእውነቱ የሥራ እድል ፈጥረዋል። የማምረት ማዕድንና ግብርናን ጨምሮ በተለያዩ ዘርፎች የኢኮኖሚ እንቅስቃሴዎችን ማበረታታትን ያካትታል። በተጨማሪም ቻይና ከምዕራባውያን አኳያ በጥቂት ቅድመ ሁኔታዎች ብቻ ብድር ትሰጣለች። አራተኛው አፍሪካ ከቻይና ገበያዎች ተጠቃሚ የምትሆንባቸው የንግድ እድሎች ሲሆኑ ይህም የውጭ ንግድ ገቢን በተለይም ጥሬ እቃዎችንና የግብርና ምርቶችን ይጨምራል። ሙሎንጎ፣ ከዚህ በተጨማሪም ቻይና የኢንዱስትሪ እድገቷን ዘላቂነት እንዲሁም የግዙፍ ህዝብ ቁጥሯን ፍላጎት ለማሟላት የሚያስፈልጓትን የነዳይ ዘይት የማዕድናትና ሌሎች የተፈጥሮ ግብአቶችን ከአፍሪካ ጋር በመሰረተቻቸው የንግድ አማራጮች አማካኝነት ተጠቃሚ እየሆነችባቸው ነው ይላሉ ሙሉንጎ። የቻይና አፍሪካ ትስስር በምጣኔ ሀብቱ ዘርፍ ጠንካራ የሆነ የመሰረተ ልማት ግንባታን፣ ንግድና ጥሬ ሀብት ማውጣት ላይ ያተኩራል ይላሉ። በአፍሪካ የቻይና መዋለነዋይ ከሚታይባቸው ሀገራት መካከል ጅቡቲ አንደኛዋ ናት። ቻይና በጅቡቲ ወታደራዊ የጦር ሰፈር ከመገንባት ባለፈም ከሀገሪ ቱ መንግስት ጋር በመተባበር የኤሌክትሪክ ባቡርና የባህር ውስጥ ጠላቂ ወደብ እንዲሁም የነፃ የንግድ ክልል ጭምርን ገንብታለች። የጅቡቲ የምጣኔ ሀብትና የፋይናንስ ሚኒስትር ኤልያስ ሙሴ ድዋሌህ የአፍሪካ ቻይና ትብብር ፎረም በሁለቱ ወገኖች መካከል ያለው ትብብር እንዲጎለብት የማዕዘን ድንጋይ ሆኗል በማለት ከአሜሪካ ድምጽ የአፍሪካ ቀንድ የዜና አገልግሎት ጋር በነበራቸው ቃለ መጠይቅ ከቤጂንግ በሆነው ሀሳባቸውን አጋርተዋል። financing gap, infrastructure financing gap in Africa. በአፍሪካ ቁልፍ የሆኑ የመሠረተ ልማቶችን በተመለከተ የገንዘብ እጥረት እንዳለብን ሁሉም ያውቃል። በአፍሪካ ያለው የመሠረተ ልማት ክፍተት በዓመት በቢሊዮን ዶላሮች ነው። ስለዚህ የቻይና መሠረተ ልማት ግንባታ የገንዘብ ድጋፍ ክፍተታችንን ለማጥበብ ወይም ለመቀነስ ድጋፍ ማድረጓን በእጅጉ ዋጋ እንሰጠዋለን። ድዋለ የቻይና ብድሮች ጊዜያቸውን የሚጠብቁ ቦምቦች ይሆኑ ወይ በሚል የቀረበላቸውን ጥያቄ አይስማሙበትም የአፍሪካ ቀንድ እንደ ኮቪድ አስራ ዘጠኝ የአየር ንብረት ለውጥ የመካከለኛው ምስራቅና በቀይ ባህር ላይ ያሉ ነውጦች የዩክሬንና ሩሲያ ጦርነት ጫና እያሰደሩበት ያለ የአለም አቀፍ ለውጦች አካል ነው ይላሉ አንደርስታንዲንግ ኦፍ ፓርትነርስ ቻይና እያጋጠመን ያለው የዕዳ ቀውስ በበለጠ ሁኔታ ለመፍታት ቀለል ያሉ መንገዶችን ለመመልከትና ከአፍሪካ ጋር ለመቆም የአጋሮችን መረዳት እንፈልጋለን። ቻይናን በድጋሚ ይህን እናረጋግጣልናለች። ነገር ግን በዓለም አቀፍ የጂኦ ፖለቲካዊ ቀውስና በሌሎች የምጣኔ ሀብት ቀውሶች ሳቢያ በመላው ዓለም የወለድ መጠን መጨመሩን ልብ እያልክ ይህም በአፍሪካና በአጠቃላይ በማደግ ላይ ባሉ አገራት ላይ ጫናውን ከፍ አድርጎታል። ስለዚህ ይሄ ለቻይና ብድሮች ብቻ ሳይሆን ሁሉንም የልማት አጋሮች ያካትታል። አይኤምኤፍ እና ዓለም ባንክ እንዲሁም ባለም አቀፍ አጋሮች የተነደፈው የጋራ ማዕቀፍም አንዱ የመፍትሄ ሀሳቦች መሆን አለበት፣ ነገር ግን ብቸኛው መፍትሄ አይደለም ብያምናለሁ ስለዚህ ለቻይና ብድር ብቻ ሳይሆን ከአፍሪካ ጋር ላሉም ሁሉም የልማት አጋሮች የሚሠራ ነው። ባለፈው ዓመት ቻይና ከ500 ሚሊዮን የሃይድሮ ፓወር እና የፀሐይ ኃይል ማመንጫ ፕሮጀክቶች በተጨማሪ 4.2 ቢሊዮን ዶላር ለስምንት የአፍሪካ ሃገራቶችና ለሁለት ቀጠናዊ ባንኮች በ13 ብድሮች አማካኝነት ማቅረቧን የቦስተን ዩኒቨርሲቲ ዓለም አቀፍ የልማት ፖሊሲ ማዕከል መረጃዎች ማመላከታቸውን ሮይተርስ ዘግቧል። የአፍሪካ ተነሳሽነት ስራ አስፈጻሚ ዳይሬክተር እና የምጣኔ ሀብት ባለሙያው ክቡር ገና የአፍሪካ ሀገራት ወደ ብድር መጨናነቅ እንዳይገቡ ከቻይና ጋር ስልታዊና በመርህ ላይ የተመሰረተ መቀራረብ ሊኖራቸው ይገባል ይላሉ። አንዳንድ ምሳሌዎች ልስጥህ። እንደዚህ ያሉ ብድሮች ግልጽ ከሆኑ ውሎችና ሁኔታዎች ጋር መቀመጣቸው መረጋገጥ አለበት ብዬ አስባለሁ። መሠረታዊ የሆነ የምጣኔ ሀብት ውጤትና አቅም ያላቸው የገንዘብ ፕሮጀክቶች ላይ ለጥቅም መዋል አለባቸው። እናም በአፍሪካ ያሉ ሀገሮች የብድር መጠየቂያ መሠረታቸውን በብቃት ለመቆጣጠር የዕዳ አስተዳደር ቢሮዎቻቸውን ማጠናከር አለባቸው ብያምናለሁ። እንደሚመስለኝ ከቻይና ጋርም ሆነ ከማናቸውም ሌሎች ሀገራት ጋር ላቀርባቸው የምወዳቸው እነዚህን መሠረታዊ ነጥቦች ነው ክቡር ገና። በተጨማሪም የቻይናና አፍሪካ ግንኙነትን ማመጣጠን ያሻልም ይላሉ። አዎ ፍትሐዊ የሆነ የጥቅም መጋራት አብዛኛውን ጊዜ ተበዳሪ ስትሆን ፍትሐዊ የጥቅም ክፍፍልን ማሳካት ከባድ ነው። በአፍሪካና በቻይና መካከል የብድር መስተጓጎል ሳይከሰት ፍትሐዊ የሆነ የጥቅም መጋራት ማሳካት ማሳካት እንደሚመስለኝ ከባድ ነው። የሚያስፈልገው ነገር ለጋራ ጥቅም ቅድሚያ የሚሰጥ ግልጽነትን የሚያስቀድምና የረጅም ጊዜ እድገት የሚያስገኝ ሚዛናዊና ስልታዊ አጋርነት ነው። እኔ እንደማስበው የአፍሪካ መንግስታት እንደ መሰረተ ልማት፣ ትምህርትና የጤና አጠባበቅ የመሳሰሉ የጠቀስኳቸው የረጅም ጊዜ እድገትና ልማትን የሚደግፉ ዘርፎች የልማት ቅድሚያ በመስጠትና በግልጽ በማስቀመጥ የቻይና መዋለ ንዋዮችን ወደዛ እንዲሻገሩ ማድረግ አለባቸው። ቻይናም ለአፍሪካ ኢኮኖሚ ዘላቂ ልማት አስተዋጽኦ በሚያደርጉ ፕሮጀክቶች ላይ ኢንቨስት ለማድረግ መሞከር አለባት። በተለይም ለጭንቀት የሚዳርጉ በከፍተኛ የወለድ የሚሰጡ አጭር ጊዜ ብድሮችን ማቆም አለባት። የምጣኔ ሀብቱ ባለሙያው ክቡር ገና የአፍሪካን የኢንዱስትሪ ጥረት ለመደገፍ ቻይና ተጨማሪ እሴት ላላቸው የአፍሪካ ምርቶች ገበያዋን በሰፊ መክፈት እንዳለባትም ይናገራሉ። በሌላ በኩል ኡጋንዳዊው ዲፕሎማት ሳይመን ሞሎንጎ ቻይናውያንና ምዕራባውያን ከአፍሪካ ጋር በሚያደርጉት ግንኙነት ያላቸውን መሠረታዊ ልዩነቶች ቃኝተዋል። የምዕራባውያን አገሮች እርዳታዎችን ከአስተዳደር ከሰብዓዊ መብቶችና ከኢኮኖሚ ማሻሻያዎች ጋር በተያያዙ ቅድመ ሁኔታዎች ላይ ያስደግፉታል። ብዙ የአፍሪካ ሀገራትም ይህንን በውስጥ ጉዳይ ጣልቃ ገብነት አድርገው ይወስዱታል። ሌላው ደግሞ ደህንነትን የተመለከተ ነው። ምዕራቡ ዓለም ከሰላም አጠባበቅ፣ ሽብርተኝነት መዋጋት ጋር ነው ወታደራዊ ትብብርን የሚያያይዘው። በተጨማሪም ዲሞክራሲን ማሳደግም አለ። ምዕራቡ ዓለም ዲሞክራሲንና ሰብዊ መብትን እንዲሁም የገበላይነትን በማበረታታት ላይ ይሳተፋል። ሙሉንጎ ቻይና በሌሎች ሀገራት የውስጥ ጉዳይ ጣልቃ ያለመግባት ፖሊሲዋ ተመራጭ ያደርጋታል ይላሉ። አፍሪካውያን በፍጹም ከምዕራባውያንና ከቻይና እንዲመርጡ ሊገደዱ አይገባም ሲሉ ተናግረዋል። ይልቁንስ የአፍሪካ ሀገራት ያላቸውን ልዩ ጥንካሬ በመጠቀም ሁለቱም ሃያላን ከሚያቀርቧቸው እድሎች ሚዛናዊነቱን በጠበቀ ሁኔታ ተጠቃሚ ሊሆኑ ይገባል ሲሉም ይመክራሉ። ባህሩን ማሩፍ ለተጠናቀረው ዘገባ ሄደን ገረመው ከዋሽንግተን ዲሲ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስርጭታችን እንደ ቀጠለ ነው። ቀጣዩ ኢትዮጵያውያን በአሜሪካ የተሰኘው ሳምንታዊ ጥንቅራችን ነው። ወገኖችን ያልዘነጋው ድንበር የለሽ የሐረር ልጆች ማህበር በሚል ርዕስ የተጠናቀረ ዘገባ ነው። ድንበር የለሽ የሐረር ልጆች ማህበር በትውልድ ከተማቸው ሐረር ያሉ ወገኖቻቸውን ለመርዳት ባሰቡ የሰሜን አሜሪካ ነዋሪ የከተማዋ ተወላጆች የተመሠረተ ስብስብ ነው። ባለፉት ዓመታት በሐረር ያለውን የንጹህ ውሃ መጠጥ ጥረትን ጨምሮ በትምህርት ቤቶች ተማሪዎች ያለባቸው የትምህርት ቁሳቁስ ችግር ከአባላቱ በሚያሰባስበው ገንዘብ እየደገፈ እንደሚገኝ የማህበሩ ፕሬዚደንት ዶክተር ማሾ አብርሃ ተናግረዋል። ማህበሩ ባለፈው እሁድ የሀረር ልጅ የሆነውን እውቁን ተዋናይ አለማየሁ ታደሰን አምባሳደር አድርጎ የሰየመበት የማህበሩ አራተኛ ገቢ ማሰባሰቢያና መገናኛ የእራት ምሽት ቨርጂኒያ አሌክዛንድሪያ ውስጥ ተካሂዷል። አስማማው ይ ነው ለኢትዮጵያን በአሜሪካ ቅንብራችን እንደሚከተለው አጠናቅሮታል። በዚህ አዳራሽ ከተለያዩ የአሜሪካ ከተሞች ከካናዳና ከኢትዮጵያም ለጉብኝት የመጡ ከልጅነትና ከወጣትነት ጓደኞቻቸው ጋር የመገናኘት እድል ያጋጠማቸው የሐረር ተወላጆች ተሰባስበዋል። የስብስቡ ዓላማ ተወልደው ባደጉባት ሐረር የሚኖሩ ወገኖቻቸው ለበርካታ ዓመታት መፍትሄ ያላገኘውን የመጠጥ ውሃ እጥረትን ጨምሮ ሌሎች ማኅበራዊ ችግሮቻቸው እንዲፈቱ የበኩላቸውን አስተዋጽኦ ለማበርከት ነው። የተሰባሰቡበት ማኅበርም ድንበር የለሽ የሐረር ልጆች ይሰኛል። የማኅበሩ ፕሬዚዳንት ዶክተር ማሹ አብርሃ ምስረታው ከሁለት አስርት ዓመታት የተሻገረው ማህበሩ የአሁኑን ስያሜ ይዞ እንዲጠናከር የተደረገው ግን እንደ አውሮፓያን አቆጣጠር ከ2019 በኋላ መሆኑን ይናገራሉ። ዋናው የማህበራችን ዓላማ ሐረር ውስጥ ያሉ ትምህርት ቤቶችንና መጪውን ትውልድ ለመደገፍ ነው እና ይህንንም የምናደርገው ትምህርት ቤቶችን የሚያስፈልጋቸውን የትምህርት ቁሳቁስና ሌሎችን በትምህርት ዙሪያ ያሉትን የሚያስፈልጉ ነገሮችን ለትምህርት ቤቶቹ በማገዝና በመደገፍ ነው። ዛሬ ደግሞ የተገኘ ነው። ይሄ አራተኛ ጊዜያችን ነው። አመታዊ ሌበር ዴይ ዊኬንድ ላይ አመታዊ ስብሰባችንን አድርገን አብረን እየተገናኝተን እየተጫወትን ፈንድሬዝ ለማድረግ ነው የተገናኘ ነው። ገንዘብ ለማሰባሰብ ለትምህርት ቤቶቹ በጀት የሚሆን ገንዘብ ለማሰባሰብ ነው የተገናኘ ነው። ማህበሩ በእስካሁን ቆይታውም በትምህርት ቤቶች የንጹህ መጠጥ ውሃ የሚዳረስበት ሁኔታ ላይ ትኩረት አድርጎ ስለመስራቱም ዶክተር ማርሾ ተናግረዋል። መጀመሪያ ስንጀምር ለየትምህርት ቤቶቹ ውሃ ያለበትን ቦታ እየፈለገን የጉድጓድ ቁፋሮ ነበር ምናደርገው እና አሁን የጉድጓድ ቁፋሮ አንዳንድ ቦታ ድንጋይ እያጋጠመን ስለተቸገርን ሌላ በትልቅ የሆነ ፕሮፌሽናል የሆኑ ጂኦሎጂስቶች አስጠንተን ትልቅ ውሃ ቁፋሮ አድርገናል። በከፍተኛ ደረጃ ለትምህርት ቤቶች እንትን ለመስጠት ነው እና ሌላው ደግሞ በትምህርት ቤት ዙሪያ ለተማሪዎች የሚያስፈልጉ ቁሳቁሶችን ወደብተር መሳሪያዎችን የመሳሰሉትን እናቀርባለን እና በአጠቃላይ እንትናችን ደግሞ ለጎበዝ ተማሪዎችም እንትን የገንዘብ ድጋፍ እንሰጣለን። ከዝቅተኛ ቤተሰብ ለመጡ ተማሪዎችም ድጋፍ ሰጥተናል እና በየአመቱ ትምህርት ቤት ሲከፈት ደብተር እንሰጣለን፣ ውሃ እንቆፍራለን፣ ትምህርት ቤት የሚያስፈልጉ ቁሳቁሶችንም እንትን እንሰጣለን። ሌላው ደግሞ ከዚህ በተጨማሪ አሁን አንዳንድ ትምህርት ቤቶች መጸዳጃ ቤት የላቸውም ና። እነዚህ ትምህርት ቤቶች የመጸዳጃ ቤት አስቆፍረን የሰጠናቸው ቦታ ትምህርት ቤቶች አሉ። መናፈሻ ደግሞ ለተማሪዎች ከትምህርት ቤት ረፍት ሰዓት እንዲዝናኑበት የመናፈሻም አሰርተናል። በየአመቱ ሲካሄድ አራተኛው በሆነው የገቢ ማሰባሰቢያ ና መገናኛ የራት ምሽት የክብር እንግዳው ነው የተገኘው በተለያዩ የቲያትር ና የቴሌቪዥን ድራማዎች ላይ ተወዳጅነትን ያተረፈው አለማየሁ ታደሰ ነው። አለማየው በምሽቱ በሀረር ስለነበረው አስተዳደጉ በዝርዝር በማውሳት ታዳሚውን በምናብ አያሌ አመታትን ወደ ኋላ ወደ ሀረር ወስዷል። አለማየሁ በምሽቱ ለዛሬው ሙያ እርሾን የጣሉለትን የቀደሙ መምህራኖችን ያመሰገነበትን ንግግርም አድርጓል። እኔን እንደ ፔስ ሜከር ሆነው ያሯሯጡኝ በጣም የምወዳቸው አስተማሪዎቼ ናቸው። የመጀመሪያ ቴስት ላይ አደለ፣ ከአስር ከአስራ አምስት ይያዛል አይያዝም በሚለው ነው ተማሪና አስተማሪ የሚተዋወቀው። ጎበዝ፣ በጣም ጎበዝ፣ በርታ። በቃ እቺን ማጣት አልፈልግም። እቺ መደነቅ ናት፣ ዛሬም እዚህ ድረስ አምጥታ ያቆመች። አስተማሪዎችን በጣም ስለምወዳቸው አርያም አደርገው የነበረው እነሱን ነውና እኔም ሳድግ አስተማሪ ሆናለሁ ብዬ ጨርሼ የደመደምኩ ሰው ነኝ። በገቢ ማሰባሰቢያ እና መገናኛ የራት ምሽት አለማየው ታደሰ የቀጣይ የማኅበሩ አምባሳደር ሆኖ እንዲሰራም ተመርጧል። ተዋናይ አለማየሁ ታደሰ በዕለቱ የተሰማውንም ስሜት ለአሜሪካ ድምፅ እንደሚከትሉ አጋርቶናል። እጅግ በጣም ነው ደስ ያለኝ ያለኝን የሕዝብ የሰው ተቀባይነት ለበጎ ዓላማ የመጠቀም ጉዳይ ነውና ለዚህ በመመረጤ እጅግ በጣም ደስ ብሎኛል። እንግዲህ ማኅበረሰቡ በሚችለው አቅም እኛን ለዚህ አድርሶናል። የሚችለውን ነገር አድርጎ ከሌለው ላይ አበርክቶ እዚያ አድርሶናል። እኛ ደግሞ ምንም ቢሆን ራሳችንን ይቻልን እና ለሰዎች መትረፍ ስንችል ደግሞ ተመልሶ የወጣንበትን ማህበረሰብ ማገልገል ካለበት ችግር እንዲወጣ መርዳት የሁላችንም ኃላፊነት ነው፣ እዳ ነው ብዬ ነው የማስበው። እዚህ ውስጥ በመሳተፌ በጣም ደስ ይለኛል። በቀጣይም ደግሞ በተሰጠኝ ኃላፊነት ገንዘብ ማሰባሰቡን ብቻ ሳይሆን ተማሪዎችን ደግሞ በተለይ መንገድ ማንቃት ከዛ አካባቢ በብዙ ሙያ አይነቶች የወጡ ብዙ ማህበረሰብ አካላት አሉና እነሱ ወደ ኋላ ተመልሰን ደግሞ ቢያንስ እኛ ያለፍነውን ነገር ስንናገር ለልጆች ጉልበት ይሆናል። እኛን እዚህ ጋር ያቆመን የአስተማሪዎቻችን፣ የጎረቤቶቻችን እያሳደጉን መልካም ቃል ነው እና እሱን ጭምር የማስተላለፍ ኃላፊነቴን ይወጣሉ ብዬ አስባለሁ። የድንበር የለሽ የሀረር ልጆች የገቢ ማሰባሰቢያ ምሽት መድረኩን ሲያስተናብር ያመሸው ጋዜጠኛ አበበ ፈለቀ በዚህ መልኩ የመጣበትን ማህበረሰብ የመደገፍ ልማድ ሁሉም የተገበረው የሚገባ በጎ ተግባር ስለመሆኑም ይናገራል። የሀረር ልጅነት ባይተሰልፍ ሌሎች ነገሮች የሉት ሀረር ልጅ ስትባል የሀረር ልጅ ነህ፣ ማነህ፣ ምንድነህ፣ ከየትነህ ምናም ይባል አማርኛ የለውም ውስጡ። ስለዚህ ድርጅቱም ራሱ ቦርደርለስ የሀረር ልጆች ነው። ምንም የሚገድበን የሚያጥረን ነገር የለም። ዋናው አላማ ነገባችን አንድና አንድ ነው እዛ አካባቢ ያሉ ልጆች ከኛ የተሻለ ቢቻል ቢያንስ ቢያንስ ደግሞ ከኛ ያል ወደ ኋላ ያልተመለሰ ህይወት እንዲኖራቸው ነገ ተምረው አድገው ሀገር የሚረከቡ ህጻናት በሚገባ ውሃ ጠጥተው የሚበሉት ነገር ኖሯቸው የሚማሩበት የመማር ማስተማሩ ሂደት የሚያሳልጥ ቁሳቁስ ኖሯቸው የሚማሩበትን እና የሚያድጉበትን ማህበረሰብና ሁኔታ መፍጠር ነው። ይሄ ነው ጎሉ። ምሽቱ ትውልድ ቦታዋ ሀረር ያሳለፈቻቸውን በጎ ትዝታዎች በምልሰት ያስቀኛት እንደነበር የምትናገረው ደግሞ ከአሌክሳንድሪያ ቨርጂኒያ የመጣችው ማሌ ተሾመ ናት። ሀረር ሲባል ብዙ ትዝታዎች አሉ። መነሻችንም ሀረር ነው። ዛሬ እዚህ ከተማ ላይ የተሻለ ከተማ፣ የተሻለ ስራ፣ የተሻለ ኑሮ ኖሮን ደግሞ መርዳት ስንችል የኖርንበትን ሀገር መጠሪያችን ነውና እኔ ብሄርኩበት ሰው ሲጠይቀኝ አረ ልጅ ነኝ ብዬ ቀድሜ ነው የምናገረውና ቀላል አይደለም። ዛሬም መስጠት መቻላችን እና ዛሬም ነገም፣ ተነጎዲያም አጠገባቸው እንቆማለን፣ እንረዳለን። ውቅያኖስ አቋርጦ በፕሮግራሙ ለመታደም አሜሪካ የደረሰው ቁተዋን ያለማየው ታደሰ እንዲህ ያሉ በጎ ስራዎች ይበረቱ ዘንድ ኪነጥበብ ዋጋላት ይላል። ልክ እንደዚህ ሁሉ የወጡበትን ማህበረሰብ የገጠሙትን ችግሮች እንዲፈቱ ማገዝ ልማድ ይሆን ዘንድም ሁሉም ሊሰራ ይገባል ብሏል። እንዲህ አይነት ነገር ቢበዛ የሀገራችንን ያለባትን ችግር የመካፈል ጉዳይ ነው። አሁን አንዳንድ ጉዳዮችን ለመንግስት ለህዝብ ብለን አየር ላይ የምናንጠለጥላቸው ነገሮች አሉ። ህዝብም መንግስትም ሰው ነው እና ይሄ ማህበረሰብ ነው። ርቀት ሳያግዳቸው ያሉበት ሁኔታ ፈተና ሳያግዳቸው እንደገና ተሰባስበው የነበረበትን ማሰብ ሁላችን እቺን እቺን እንኳን የሆነች ጠጠር ብንጥል ነገ የተሻለ ከኛ የተሻለ ማህበረሰብ ማፍራት እንችላለን። ይሄ ትልቅ ሀሳብ ነው። ድንበር የለሽ የሐረር ልጆች ማህበር አሁን የጀመራችውን ውጥኖች ከዳር አድርሶ ለአካባቢው የሚበጁ አዳዲስ ፕሮጀክቶችን መተግበር የቀጣይ ጊዜ ህልሙ መሆኑንም የማህበሩ ፕሬዚዳንት ዶክተር ማሹ አብርሃ ተናግረዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ። አስማማው አየነውን አመሰግናለሁ። ለምሽቱ ያዝነው የመጨረሻ ጥንቅር የኒውዮርክ ከተማ ለፍልሰተኞች ከለላ የሚሰጠው ፖሊሲ እንዲሻሻል ከንቲባው ጥሪ ያቀረቡ የሚል ነው። ኒውዮርክ ከተማ ውስጥ ከተጠለሉ ፍልሰተኞች ጋር ተያይዘው የሚፈጸሙ ወንጀሎች የከተማዋን ነዋሪዎች ስጋት ላይ ጥለዋል ተብሏል። ኤረን ራንን እና ኢጎር ሺሃንካን የላኩት ዘገባ ነው። ቆንጂት ታየት አቀርበዋለች። ባለፈው ጥር ወር ውስጥ በኒውዮርክ ታይምስ ስኩዌር በሚባለው አካባቢ ሁለት ፖሊሶች በፍልሰተኞች ጥቃት እንደደረሰባቸው መሰማቱን ተከትሎ የከተማዋ የፍልሰተኞች መጠገያነት ነገር መፍትሄ የሚሻ ጉዳይ መሆኑ ጎልቶ ወጥቷል። ጉዳዩ አልተቋጨም፣ በሂደት ላይ ነው። ቢሆንም ኒውዮርክ ከተማ የፍልሰተኞች አስጠላይነት ፖሊሲዋ መቀየር ይኖርበት ይሆን የሚለው ጥያቄ አሁንም እንዳለ ነው። የከተማዋ የሕግ አስከባሪዎች ከፌዴራሉ መንግስት የኢሚግሬሽን መስሪያ ቤት ጋር በትብብር ለመስራት አይችሉም። በከተማዋ ፍልሰተኞች ወንጀል ሲፈጽሙ ተገኝተው ታስረው ከተለቀቁ በኋላ እንኳን ለኢሚግሬሽን ባለስልጣናት ብዙውን ጊዜ መረጃው አይጋራም። በዚህም ምክንያት ወንጀል የፈጸሙትን ሰዎች ከሀገር ለማባረር እንዳይቻል እንቅፋት ፈጥሯል። ይህንን ጉዳይ ታዲያ የኒውዮርክ ነዋሪዎች በተለያየ መንገድ ይመለከቱታል። ለምሳሌ ማሪ ሹልስ እንዲህ ይላሉ። ፍርድ ቤቶች ከአይስ ማለትም ከኢሚግሬሽን እና ቀረጥ ህግ አስከባሪ ተቋም ጋር እየተነጋገሩ ወንጀል የፈጸሙ ሰዎችን ማስወጣት ያለባቸው ይመስለኛል። ሌላው የኒውዮርክ ነዋሪ ካርል ኮዘል ደግሞ የሚከተለውን አስተያየት ነው የሰጡት። ብዙ ሆቴሎች የውጭ ሀገር ፍልሰተኞች የሆኑ ሰራተኞች አሏቸው። ምንም አይነት ችግር ሲፈጥሩ ፈጽሞ አይቻል አውቅም። ማለቴ የነጻነት ሀውልት ስታቹ ኦፍ ሊበርቲ ኮ እዚህ እኛ ጋ ነው ያለችው። ነጻነትን ተጠምተው አንድ ላይ ተጨናንቀው የሚጎርፉ ድሆዎችና ደካሞችን ወደ እኔ ላኳቸው ብላለች እኮ። ያ ነው የኒውዮርክ መንፈስ። ለፍልሰተኞች የሚከራከሩ ወገኖች በበኩላቸው ችግሩ ከልክ በላይ ተለጥጦ እየተነገረ ነው ባይናቸው። ኤሊዛ ታይመን ቲም ቲኤልሲ ኤንዋይሲ የሚባል ፍልሰተኞችን የሚረዳ ስብስብ ስራ አስኪያጅ ናቸው። ለፍልሰተኞች መጠለያ መሰጠቱ መቀጠል አለበት ባይ ነኝ። ማለቴ ማለት በተወሰኑ ፍልሰተኞች የተፈጸሙ ወንጀሎች በአጽንኦት የማሳየቱ ጉዳይ ያው የተለመደ ነገር መሆኑን የምታውቁት ነው። አሉታዊ ነገሮችን ነጥለው እየመዘዙ የተወሰነ ማህበረሰብን ለመወንጀል የሚደረግ መሆኑ ይታወቃል። የኒውዮርክ ከተማ ከንቲባ ኤሪክ አደምስ የከተማዋን ፖሊሲ መቀየርን በሚመለከት ያላቸውን አስተያየት በቅርቡ ቪኦኤ ጠይቋቸው ነበር። ክብራትና ክብራን፣ ለስርጭታችን የተመደበው ሰዓት በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠር ያለን ያመሸው ንጉሱ ታምሬ፣ የምሽቱ ዋና አዘጋጅ አሉላ ከበደ፣ ሳስተናግዳቸው ያመሸው ትንግዶልንን፣ ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ጤና ያስጥልኝ።